ዕለተ አርብ ምሽት ህዳር 23 2015 ዓ.ም የጋቢና ቤ መሰናዶ ጀመረ። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሁን ሰዓት ጀምሮ ከእኛ ጋር ከቆያችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ለምሳሌ ጋምቤላ ላይ፣ አዲስ አበባ ላይ፣ አማራ ክልል ላይ፣ ድሬዳዋ ላይ፣ ሀረሪ ላይ ከናሽናል ስርጭት ምጣኔ በላይ ናቸው። እነዚህ አሁን በኢትዮጵያ ቀንሷል ማለት የሚያስቸግረው ለዛ ነው። ዓለም አቀፉ የጸረ ኤች አይ ቪ ቀን በትላንትና ዕለት በኢትዮጵያ ታስበው ይውላል። ይህንም በተመለከተ በኢትዮጵያ የኤች አይ ቪ ስርጭት መጠን ምን ይመስላል የሚለውን የተመለከተ ዘገባ ይኖረናል። በሌላ በኩል ደግሞ ባህላዊ ሽምግልናችን እንዴት ይታያል፣ እንዴትስ ማዳበር ይቻላል የሚልም ጥንቅር ይዘናል። የዲያስፖራ ውይይትና ዲስከሽን ይኖረናል ማለት ነው። በምሽቱ አብራችሁን ትቆዩ ዘንድ የምንጋብዛችሁ ኤደን ገረመው መሰናደውን በመምራት ኤልያስ አስማረ በቅንብሩ ክምል የአሜሪካ ድምፅ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችን ሆኑ። የኢትዮጵያ የኤች አይ ቪ የስርጭት መጠን መቀነስ ቢቻልም የሚፈለገውን ያህል አለመሆኑ ግን ተገለጸ። እንደ ሀገር የቫይረሱ ስርጭት መጠን ዝቅተኛ ቢሆንም አሁንም በተለያዩ ክልሎች ከፍተኛ ቁጥር ያለው ሰው ኤች አይ ቪ ኤድስ በደም ውስጥ ይገኛል ሲል የጤና ሚኒስቴር አስታውቋል። በሌላ በኩል በሰሜኑ ጦርነት የቫይረሱን ስርጭት ለመከላከልም ሆነ የሕክምና አገልግሎት ለመስጠት በሚደረገው ጥረት ላይ ተጽዕኖ አሳድሮ ቆይቷል ሲል የአማራ ክልል የጤና ጥበቃ ቢሮ አስታውቋል። መስፍን አራጌ በዚህ ዙሪያ ዘገባ አለው። በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽህፈት ቤት ኃላፊና ከፍተኛ አማካሪ ፍቃዱ ያደታ ኢትዮጵያ ላለፉት 30 ዓመታት ኤች አይ ቪን በመከላከልና በመቆጣጠር የሰራቻቸው ስራዎች ከ3 በመቶ በላይ የነበረው የቫይረሱ ስርጭት ምጣኔ ወደ 0.93 በመቶ መድረሱን አመልክተው ይህንንም በስኬት ዘግረውታል። እንደ ኃላፊው ማብራሪያ ኢትዮጵያ ውስጥ ከግማሽ ሚሊዮን ሕዝብ በላይ ቫይረሱ በደም ውስጥ ይኖራል ተብሎ ይገመታል። ከእነዚህ ውስጥ እንግዲህ ራሳቸውን እንዲያውቁ በተደረገው ጥረት ራሳቸውን ያወቁት and that's all. ከነዚህ 84 ፐርሰንቱ ደግሞ ዘጠና አምስት ፐርሰንቱ መድኃኒቱን ለመውሰድ በቅቶ አሉ። ከነዚህ ዘጠና አምስት ፐርሰንቶቹ ደግሞ ዘጠና ስድስት ፐርሰንታቸው ቫይራል ሎዳቸው ከአንድ ሺህ ኮፒ በታች ሰፕሬስድ ማድረግ ተችሏል እና በአንድ የደም ሜትር ኪዩብ ውስጥ ሊኖር የሚችለው የቫይራል ሎድ ከአንድ ሺህ ኮፒ በታች ከሆነ እነዚህ ሰዎች ጤናማ የሆነ የኖሮ ሊኖሩ ይችላሉ፣ ልሰሩ ይችላሉ። ሌሎች ተጓዳኝ በሽታዎች ላይዛቸው ይዛቸው ይችላል። ከቅርብ አመታት ወዲህ መዘናጋቶ ች በስፋት ይስተዋላሉ ነው ያሉት ኃላፊው። ስርጭቱ ይቀንስ እንጂ የሚፈልገውን ያህል አለመሆኑን ይናገራሉ። በተለይ በክልሎች የስርጭቱ ምጣኔ ከፍተኛ መሆኑን ጠቁመዋል። ለምሳሌ ጋምቤላ ላይ፣ አዲስ አበባ ላይ፣ አማራ ክልል ላይ፣ ድሬዳዋ ላይ፣ ሀረሪ ላይ ከናሽናል የስርጭት ምጣኔ በላይ ናቸው። እነዚህ አሁን በኢትዮጵያ ቀንሰዋል ማለት የሚያስቸግረው ለዛ ነው። አንዳንድ የህብረተሰብ ክፍል ላይ ከፍ ብሎ እያለ አገራዊ ስርጭቱ ግን በሚፈለገው ደረጃ ደርሷል ብለህ ስታስብ ፊታዊ የሆነ አገልግሎት እንዳልሆነ ስለሚያሳይ ያንን በደንብ ስራ የሚጠይቁ ሁኔታዎች አሉ። ይህንን በዛ ልክ አቅም ተጨማምሮ ካልተሰራበት ወደ ነበረው ድሮ እንዳይመለስ ስጋት አለን። በአማራ ክልል ጤና ጥበቃ ቢሮ የኤች የኤችአይቪ መከላከልና መቆጣጠር ዘርፈ ብዙ ምላሽ ዳይሬክቶሬት ዳይሬክተር ውድን ገረመው በክልሉ የኤች አይቪ ስርጭት ምጣኔ አንድ ነጥብ ስምንት በመቶ መሆኑን አረጋግጠዋል ይሆን እንጂ ስርጭቱ እየቀነሰ መምጣቱን የሚያመላክቱ የጥናት ውጤቶች እንዳሉ አስታውቀዋል። የስርጭቱ ባህሪም እንደ ዕድሜ፣ አካባቢና የስራ ሁኔታ ይለያያል ነው ያሉት። በሀገር አቀፍ ደረጃ ሁለት መቶ ስልሳ አምስት ወረዳዎች በልዩ ሁኔታ ከዜሮ ነጥብ ዜሮ ሶስት ፐርሰንት በላይ የኤች አይ ቪ ስርጭት ያለባቸው ናቸው። በአዲስ ማለት ነው። ከሁለት መቶ ስልሳ አምስቱ ሰባ ሁለቱ በአማራ ክልል ውስጥ ነው ያሉት። እነሱን አተኩሮ እነሱን መሰረት ያደረገ ሌሎችንም አቀራጅቶ የሚሰራበት ስራዎችን ታቅደው እየተሰራ ነው። ክልሉ ይበልጥ ለኤች አይ ቪ ተጋዳጭ በሆኑ የህብረተሰብ ክፍሎች ላይ ትኩረት አድርጎ የግንዛቤ ማስጨበጫ፣ የምርመራ፣ የምክርና የህክምና አገልግሎቶችን በመስጠት ላይ መሆኑን ጠቅሰዋል። በሰሜኑ የኢትዮጵያ ክፍል የተቀሰቀሰው ጦርነት ግን በመከላከሉና በህክምና አሰጣጡ ላይ ተጽዕኖ ማሳደሩን ጠቁመዋል። ሁለት ነገሮችን ፈጥሯል። አንደኛው በከፋ ሁኔታ ህብረተሰቡ ከነበረበት ከቀየው ተለይቶ የሚሸሻው እንዲሸሽ፣ እዛው ላይ ያለው ደግሞ ከአሁን በፊት በመደበኛ ያገኝ የነበረውን አገልግሎት እንዳያገኝ አገልግሎቶችም ጭምር እንዲወድሙ የተደረገበት ሁኔታ ስለነበር ይህንን መድኃኒት ያገኙ የነበሩ ሰዎች መድኃኒታቸውን ያቋርጡበት ሁኔታ የተፈጠረበት ነው። ጤና ተቋማት ሳይቀር የወደሙ ከመሆናቸው ጋር ተያይዞ ይህ ትልቅ መመሰቃቀል የፈጠረ እንደነበረ፣ ማህበራዊ ቀውስ የፈጠረ እንደነበረ በግልጽ የሚመላከት ነገር ነው። እሱ ብቻ ሳይሆን ያው አስገድዶ መድፈሩ በጣም የከፋ ነበር። አስገድዶ መንፈር ወይም ደግሞ ጥንቃቄ የጎደለው ወሲብ ከኖረ ደግሞ ኤች አይ ቪን ለማሰራጨት ትልቅ አይነተኛ እንትን ነው የነበረው ና እንዲህ አይነት ነገሮች ከፍተኛ ችግር የፈጠሩ እንደነበሩ፣ አሁን እነዚህን ችግሮች ለመቅረፍ ደግሞ ታቅዶ ያው ብዙ ነገሮችን ከግንዛቤ ፈጠር አኳያ ና አገልግሎት ከመስጠት አኳያ መልሶ እነዚህን የወደኑ ተቋማትን በመመለስ መድኃኒት አቋርጠው የነበሩትን መድኃኒታቸውን እንደገና እንዲጀምሩ ሳያቋርጡ እንዲወስዱ የማድረግ ስራ ተጠናክረው እየቀጠለ ነው ያለው ከደፈሩትንም የስነልቦና ሳይኮሶሻል ስልጠና የሰጠን ግንዛቤ እየተፈጠረ ራሳቸውን ተመርምረው የሚያውቁበትና ፖዘቲቭ ከሆኑ ደግሞ ወደ ሕክምና የሚገቡበትን ሁኔታ እየተመቻቸ እየተሰራ ያለው ማለት ነው። መድኃኒቱን ማቋረጥ በሽታውን እንዲለማመድ ከማድረግ ባለፈ የቫይረሱ መጠን በመጨመር ለተጓዳኝ የጤና ችግር ይዳርጋል ይላሉ የዘርፉ ባለሙያዎች። አቶ ውድነህም እንደ አስፈላጊነቱ ተከታታይና ቀጣይነት ያላቸው የህክምና አገልግሎቶች ሊሰጡ እንደሚችሉ አመልክተዋል። መድኃኒት ያቋረጡ ሰዎች መድኃኒቱን በማቋረጣቸው ምክንያት ቫይረሱ ድል አግኝቶ ነው። እንደገና የሚራባበት ሁኔታ ይፈጥራል ማለት ነው። እንዲህ አይነት ነገሮች ያው በጥናት የሚለዩ ነገሮች ቢኖሩም ከመጀመሪያው የበሽታ የመከላከል አቅማቸው እያነሰ ለህመም የሚደረጉበት ሁኔታ እንደዚህ ይፈጠር ነው የሚታወቀው። እሱ ያው ሁኔታ የፈጠረው ከዚህ ከግጭቱ ጋር ከጦርነቱ ጋር ተፈጥሮ የመጣ ነገር ነው። አሁን የሚደረገው ምንድን ነው? አቋርጠው የነበሩትን መድኃኒት ተከታትለው እንዲወስዱ ነው የሚደረገው። እየተደረገ ያለን በዚህ ነው። መጀመሪያ ጀምረው የነበሩት መድኃኒት ታማ ለመሆኑ የተረጋገጠ መሄድ ከሆነና ቫይረስ መጠናቸው ማይቀንስ ከሆነ ሆነ ወደ ቀጥለው ወዳሉት የራሱን የራሱ የቻለ ደረጃዎች ስላሉት ወደዚያ የሚሄዱበት ሁኔታ ሊፈጠር ይችላል። ዓለም አቀፉ የኤድስ ቀን በዓለም ለሰላሳ አምስተኛ በኢትዮጵያ ለሰላሳ አራተኛ ጊዜ ፍትሃዊና ተደራሽ የኤች አይ ቪ ኤድስ አገልግሎት በሚል መሪ ሀሳብ ይከበራል። በዓሉን አስመልክቶ ጤና ጥበቃ ሚኒስቴር በማህበራዊ ትስስር ገጹ እንዳሰፈረው ኢትዮጵያ ውስጥ ቫይረሱ በደማቸው ከሚገኝባቸው ስልሳ ሁለት በመቶ ሴቶች ናቸው። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢናቬ መሰናዶን ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን ቪያ መሀሪክ ላይ ለጋቢናቬ እያላችሁ አድርሶን ስልክ ቁጥራችሁን እዛ ላይ ከተዋችሁልንም ደውለን አስተያየቶቻችሁን እንሰበስባለን። ኢትዮጵያ እጅግ ሰፊ የሆነ ባህላዊ እሴትና ትውፊት ያላት ሀገር ናት። ከእነዚህ ባህላዊ እሴቶች መካከል ባህላዊ የሽምግልና እና እንዲሁም ደግሞ እርቅ አንዱ ነው። ተከታዩ የዮናታን ዘብዴዎስ ዘገባ ታዲያ በዚህ ዙሪያ ያተኩራል። የሀገር በቀል እውቀት ጥናትና ምርምር ባለሙያ አቶ አብዱልፋትህ አብዱላ በኢትዮጵያ የተጸኑ ከአንድ መቶ በላይ የግጭት አፈታትና ዳኝነት እውቀቶች ስለሚኖራቸው በጥናት መረጋገጡን ተናግሯል። ከመቶ በላይ ሌጋል ሲስተም የሆኑ የግጭት አፈታት ኢለመንት ያላቸው በአጠቃላይ ግን ከመቶ በላይ የፍትህ ስርዓቶች እንዳሉ ባህላዊ የፍትህ ስርዓቶች እንዳሉን ወይም የአስተዳደር ስርዓቶች እንዳሉን አጥንተናል። ብዙ ባህላዊ ግጭት አፈታት ዘዴዎች ይኑሩ እንጂ ተግባራዊ ሆነው ግጭቶች ተነስተው ብዙ ጉዳትና ውድመት ከማድረሳቸው በፊት የመፍትሄ አካል ሲሆኑ አይታይም የሚል ወቀስ አይቀርብባቸዋል። አቶ አብዱልፈታ ችግሩ መገለላቸውና ለዘመናዊ እንጂ ለሀገራችን እውቀት ትኩረት ባለመሰጠቱ ነው ይላሉ። የሀገራችን የትምህርትና የአስተዳደር ስርዓት ውጫዊ ስለሆነ ሀገራዊ ቤዝ መሰረት ስለሌለው የትምህርት ስርአታችንና የመንግስት አስተዳደር ስርአታችን ሁሉም ከውጭ የመጣ ስለሆነ በሀገሪቱ ውስጥ ምን አለን፣ ምን አልነበረንም ብሎ ያቀናም ለማጥናት ፍላጎትም እስካሁን ያሳየ የለም። ስለዚህ እነዚህ ስርአቶች አሉ፣ በየአካባቢያቸው የቻሉትን ያህል ይሰራሉ። የመንግስት ዕውቅና የላቸውም፣ ድጋፍ የላቸውም፣ በትምህርት ስርአት ውስጥ ለኢትዮጵያ አይሰጡም። ስለዚህ መግለጥ ናቸው። ያም ሆኖ ግን የሰፈራቸውና አካባቢያቸው በቻሉት ሁኔታም የአቅማቸውን ይሰራሉ። ያም ሆኖ ግን ሰማንያ ፐርሰንቱ ሀገርቱ የፍትህ ችግር በመፍታት ላይ ያሉት እነሱ እንደሆኑ ጥናቶች ያስረዳሉ። ትልቅ የሚባለው ክልል ከክልል ብሔር ከብሔር ጋር ሲጋጩ ጥቅም ላይ የማይውልበትን ምክንያት ተናግሯል። ከመቶ ዓመት ወዲህ ሀገሪቷ ያላትን እውቀት ያላትን የችግር መፍቻዎች ከትልቅ ወደ ትውልድ ማስተማሪያ መንገድ ማድረግ አልቻለችም። ምክንያቱም የውጭውን ነው ከውጭ የሚገኝ እውቀት ወይም ትምህርት ወይም የአስተዳደር ስርዓት እሱን ነው አምጥቼ ያስተምራል የሚለው የውጭውን አምጥተህም ለህዝብ ማስተማር አልቻልክም። የራስህንም ደግሞ እንደ ጥቅም መሳሪያ ወስደህ ለትውልዱ ለሀገርህ፣ ለመንግስትህ አገልጋይ ልታደረገው አልቻልክም። ምክንያቱ ይሄ ነው። አሁን ከሁለት ያጣን ነው። ኢትዮጵያውያን የተለያዩ ብሔር ብሔረሰቦችና ሕዝቦች የራሳቸው የሆነ የግጭት አፈታት ዘዴ ያላቸው ቢሆንም በተለያዩ ምክንያት ተግባራዊ አለመሆናቸውን ነው የአገር ሽማግሌዎች የሚናገሩት። የጋሞ ሽማግሌ አቶ ኤልዶማኔ አንዱ ሲሆኑ ባህላዊ ግጭት አፈታት በመሀላና በእውነት ላይ የተመሰረተ በመሆናቸው ችግር ፈቺ ናቸው ይላሉ። ባህላዊ ዳኝነት ቦታ ላይ ሰው ቆሞም እንኳን ውሸት አያውራ። ውሸት ያወር እውነት፣ እስቲ ሰማይን አይተ ምድር የመፈጠረ አምላክ አለ እስቲ አውራ ይላሉ። የዚያን ጊዜ ምንድን ነው ውሸት የሰራ ሰውነቱም ይንቀጠቀጣል፣ ብላሱም ይያያዛል። ምክንያቱም እነዚህ የተቀመጡ ሽማግሌዎች በየጎሳቸው መሪ ናቸው። ሁለተኛ ደግሞ ያው ለእግዚአብሔር ጸሎት የሚያደርሱ ናቸው እና ውሸት አይነገርም በዛ ቦታ ላይ። ስለዚህ የግድ ያምናል፣ የሰራውን ወንጀል ሁሉ ያምናል። በዛ መልኩ ነገሮች እየተፈቱ እየተፈቱ የቆየንበት ሁኔታዎች አሉ። የጎንደር የአገር ሽማግሌዎች መማክርት ሰብሳቢ አቶ ባዩ በዛ በበኩላቸውም ለባህላዊ ግጭት አፈታት እድል ከተሰጠ በአገሪቱ የተለያዩ ቦታ ያሉ ችግሮችን እንደሚሰራ ተናግሯል። የኢትዮጵያ የሽመግልና መማክርት ጉባኤ አባል ነኝ የፌዴራል መንግስቱ በህዝብ የተመረጥኩ እና በተለያዩ የስብሰባ ቦታዎች እገኛለሁ። በኢትዮጵያ ውስጥ በሽምግልና በሚደረጉ ጉዳዮች እገኛለሁ። ይህ አሁን የተቋቋመው የሰላምና ማነው የምክክር መድረክ በመንግስት ታውቆና በህግ ተደግፎ እንዲቋቋም ሀሳብ ያቀረብን እኛ ነን። አንዱን የነ በት በግልጽ የተናገርኩት፣ ይህም በሪከርድ የተያዘ ነው እና ይሄ መፍትሄ ይሆናል ብዬ አምናለሁ። አቶ አብዱልፈታ እንደ ሰሜኑ የኢትዮጵያ ጦርነት ያሉና በተለያዩ ጊዜ በህዝቦች መካከል የተፈጠረው ግጭትና ቁርሾ ለመጨረሻ ጊዜ ልባት የሚያገኙት አገር በቀል የግጭት አፈታትና ባህላዊ እርቅ ተግባራዊ ሲሆኑ ነው በማለት ተናግሯል። ይሄ ሳይንሳዊ እውቀት ነው። ይሄ ምን ባህላዊ ነገር አይደለም። ምንግር አንድ ማንኛውም ነገር ሳይንስ የሚለው በነባራዊ ሁኔታ ከአካባቢው ሁኔታ ከማንነት ጋር ተያይዞ ነው ነገሮችን የምትፈታው። የአፍሪካን ችግር በአፍሪካ መንገድ ካልፈታው የኢትዮጵያን ችግር በኢትዮጵያዊ መንገድ ካልፈታው በስተቀር የኢትዮጵያን ችግር በጠፈርም በማርስም መንገድ ብታመጣ አይሆንም። ይህ ሳይንሱ ነው የሚለው እ ሳይንሳዊ መንገድ ብንሄድ ይፈታል። ቀላል ነው። ምክንያቱም የአካባቢህን ችግር አካባቢህን ይመስላልና፣ በአካባቢው እውቀት ነው መሰረት አድርገህ የምትፈታው። አሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ ሀዋሳም። ዮናታንን ለዘገባው እናመሰግናለን። ጋቢና ቪኤ በየዕለቱ ከሁለት ሰዓት እስከ ሁለት ሰዓት ተኩል በምሽቱ ኢትዮ ሳት ላይ በሳተላይት እንዲሁም ደግሞ በፌስቡክ ገጻችን ቪ አማሪክ ላይ እንዲሁም ደግሞ በድረ ገጽ ላይ ቪያ አማሪክ ዶት ኮም ላይ ይገኛል። ዝግጅቶቻችንን እዛ ላይ ገብታችሁ እንድትከታተሉ እንጋብዛለን። አስተያየትና ጥያቄ ካላችሁ እንዲሁም ደግሞ በዝግጅቶቻችን ላይ በምናሰናዳቸው ውይይቶች ላይ ለመሳተፍ ከፈለጋችሁ ስልክ ቁጥሮቻችሁን ልትተውልን ትችላላችሁ። በተለይ በፌስቡክ ገጻችን ቪያ መሀሪክ ላይ የመልእክት ሳጥናችን ውስጥ ብታስቀምጡልን እኛ መልሰን እንደውላለን። በመቀጠል ደግሞ የምናመራው ሁሌም አርብ ምሽት ወደምናደርገው ወደ ዲያስፖራ ውይይት ነው። ሀብታሙ ስዩም በስልክ መስመሩ ላይ የራእይ የሕጻናት መርጃ ድርጅት ጋር ቆይታ አድርጓል። ከዛ ድርጅት ባልደረባ ጋር ያደረገው ውይይት ቀጥሎ ይቀርባል። ራእይ የህጻናት መርጃ ድርጅት መቀመጫውንም በሰሜን አሜሪካ ያደረገ በተለይ ደግሞ የእድገት ውስንነት ያለባቸው ህጻናትና ታዳጊዎችን በትምህርትና በሌሎች ዘርፎች ለማገዝ የተቋቋመ ድርጅት ነው። ድርጅቱ ይህን ስራውን ከዓመት እስከ ዓመት ለማስቀጠል የተለያዩ መርሃ ግብሮችን ቀርጾ ይንቀሳቀሳል። ከሰሞኑን ደግሞ አንድ ለየት ያለ ዝግጅትም አሰናድቷል። ስለ ዝግጅቱ ብሎም ስለተቋሙ የተወሰኑ ክንውኖች የበለጠ ለማወቅ የራእይ ህጻናት መርጃ ድርጅት መስራችና ፕሬዚደንት ጽጌ ጥበቡን በስልክ መስመራችን ላይ ጋብዣለሁ። ጽጌ ወደ ስርጭታችን እንኳን በሰላም መጣሽ። አመሰግናለሁ። ስለ ጋበዛችን እጅግ በጣም አመሰግናለሁ። መልካም። እንግዲህ ራእይ ህጻናት መርጃ ድርጅት ከዛሬ ስድስት ዓመት በፊት እንደ ተቋቋመ ሰምተናል። ትንሽ ወደ ኋላ እንጓዝና ድርጅቱን ለማቋቋም ምክንያት የሆኑ ጉዳዮችን ለአድማጮች ብታጋሪልን። እሺ አመሰግናለሁኝ። እንግዲህ ድርጅቱ የተመሰረተው እንዳልከው በአሜሪካን ሀገር በቨርጂኒያ ግዛት በሁለት ሺህ አስራ ስድስት ነው ተመዝግቦ ስራውን የጀመረው። ያው የጀመርንበትን ዋናው ምክንያት አብዛኞቻችን እንደምናውቀው በሀገራችን ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ህጻናት ቁጥር ጥቂት የሚባል አይደለም። እነዚህ ህጻናት ደግሞ ተገቢ የሆነ የመማሪያን ቦታ ጨምሮ የትምህርት መሳሪያ መርጃዎች ወይም ኢቫልዌት ተደርገው እንደ ሌላው እድል ተሰጥቷቸው የሚሰራ ስራ ጋፕ መኖሩን በማወቅ፣ ያው እዛም ስላደግን ስለኖርንም ያለንም ተጨማሪ ኢንፎርሜሽኖች ይህንን ጋፑን ለመሙላት የተመሰረተ ድርጅት ነው። ድርጅቱ እንግዲህ በተሰጠን ሁሉ እግዚአብሔርን እያመሰገንን ከተሰጠን ላይ ለመመለስ በዚህ በአሜሪካን ሀገር ያለን ስድስት ጓደኛሞች ተሰብስበን በቀን አንድ ብር በወር ሰላሳ ብር በማዋጣት የጀመርነው ድርጅት ነው። እንግዲህ ይሄ ድርጅት በስራውም በሚያከናውንባቸው ጥቂት አመታት ውስጥ በርከት ያሉ እንቅስቃሴዎችን ማድረጉን ሰምተናል። ለማሳያነት አንድ ሁለቱን ማንሳት ሊሆን አዎ፣ እንግዲህ በኢትዮጵያ ውስጥ ለባለፉት ስድስት አመታት ከራስ አገዝ የሴቶች ድርጅት ጋር ወይም ራሴ በሚባል ድርጅት ጋር በሜሞራንደም ኦፍ አንደርስታንዲንግ ተፈራርመን ለአራት ትምህርት ቤቶች ውስጥ በሁለት ክፍለ ከተማ በንፋስ ስልክ ላፍቶ እና በኮልፌ ቀራኒዮ ለመቶ ሀያ ስድስት ልጆች የሙያ ስልጠና ምክንያቱም እኛ ምንድን ነው የምናምነው የራእይ ዋናው አላማው ችሎታቸውን እናንጸባርቅ የሚል ሞቶ ነው ይዞ የሚነሳው ያላቸውን ትንሽ ችሎታ እናንጸባርቅ ብለን የሽመና ስራና ልጆቹ መተው ቁርሳቸውን እየበሉ የሚያስፈልጋቸውን ቮኬሽናል ትሬኒንግ እንደዚሁም ከዶክተሮች ጋር በመተባበር በየስድስት ወሩ የሕክምናና የትምህርት ለቤተሰቦቻቸው የትምህርት አገልግሎትን እየሰጠን እንገኛለን። ባለፉት ዓመታት ደግሞ ብዙዎቻችን ቦርዱ ላይ ያለ ነው የኮምፒውተር ባለሙያዎች ነን። ስለዚህ እዚህም እዚህ ሀገር ኮዲንግ እናስተምራለን ስፔሻል ላላቸው ልጆች እና ለሌላቸው ኢንክሉሲቭ ፕሮግራምን በማሰብ ኢትዮጵያም ውስጥ ይህንን በማሰብ አራት ትምህርት ቤቶች ውስጥ ወደ ሶስት መቶ ሺ ብር አውጥተን የኮምፒውተር ላብ አስገብ- አስገንብተን ኢትዮጵያ በሁለት ሺ ሀያ አንድ ወደ መቶ ሰባት የሚሆኑ ኮምፒውተሮችን አስገብተን እስካሁን ያው ፕሮሰስ ላይ አለ። እስኪወጣ ድረስ እንግዲህ አላማችን እነዚህ ኢትዮጵያ ውስጥ ያሉትን ስፔሻል ሚዲያ ያላቸው ልጆች ኢንክሉሲቭ የሆነ ኢንቫይሮንመንት ወይም አካታች የሆነ ኢንቫይሮንመንትን ፈጥረን እንደ ማንኛውም ልጅ ችሎታቸውን አውጥተው ደስ ብሏቸው እንዲኖሩ ና ውጤታማ ሆነው ለማህበረሰቡ ና ለሀገሪቱ አስተዋጽኦ አድርገው ለቤተሰባቸውም ተስፋ ሆነው እንዲኖሩ ለማድረግ እየሰራን እንገኛለን መልካም እንግዲህ በዚህ ሳምንት ማገባደጃ በቨርጂኒያ ግዛት በፎልስ ቸርች ልዩ ዝግጅት ማሰናዳታችሁ ተሰምቷል የአሁኑ ዝግጅት አላማው ምንድን ነው በዝግጅቱ ውስጥስ የሚካተቱት ጉዳዮች ምንድን ናቸው የዚህ ዝግጅት ዓላማ እንግዲህ አሁን እሁድ ነው። በጣም በጣም ደስተኞች ሆነን ሰዎችን እየጠበቅን ነው ያለ ነው። እንገዜ እዚህ ሀገር እንደሚታወቀው ጋላ የሚባል ፕሮግራም ነው ያለን። ይሄ የፈንድሪዝንግ ማሰባሰቢያ አንደኛው ዘዴ ሆኖ ግን ትኩረቱ አብዛኛውን የሚመጣውን እንግዳ ያማከለ ነው። መቶ ያ እንግዳ ገንዘብ ሰጥቶ ዘሚን ታይም ግን፣ እኛ አሁን ዋናው ትኩረታችን የሰዎችን እውቀት እንዲኖራቸው ይሄ ኢንክሉሲቭ የሆነ ስፔሻል ኒድ ያላቸው ልጆች አሜሪካንም ሀገር ውስጥ በኢትዮጵያውያን ልጆች በጣም ብዙ ልጆች አሉና አሜሪካን ሀገር ከአምስት አንድ ልጅ ስፔሻል ኒድ ዲያግኖሲስ ይደረጋል። ይሄ ደግሞ ኢትዮጵያውያንም ጨምሮ ነው። እና ዋናው ሰዎችን እውቀት እንዲኖራቸው አወርነትን የመፍጠር ገንዘቡንም በማሰባሰብም በኢንተርቴንመንት ምግብ ሁሉም ነገር ሆነ በጣም ሌክዥሪ በሆነ መልኩ ሰዎችን አዌርነስ እንዲኖራቸው አድርጎ ዋናው አዌርነሱ ከሆነ በኋላ ከዛ በኋላ ገንዘብን አሰባስበን ኢትዮጵያ ውስጥ ሊያሰብ ነው ትልቁ ዓላማችን። ኢትዮጵያ ውስጥ እነዚህ ልጆች ትልቅ ሴንተር ኖሯቸው የራሳቸው የሆነ አንድ ትልቅ ሴንተር ኖሯቸው ያ ሴንተር ክሊኒክ ያለው ቴራፒ ሴንተር ያለው የሙያና ቴክኒክ ማሰልጠኛ ማደሪያ ቦታዎች ያሉትን ቦታ ሰርተን ከዚህ ሀገር ለሚሄዱ ቮለንቲር ለሚያደረጉ ሰዎች ምቹ ሁኔታዎችን በመፍጠር እንግዲህ እንደምታውቀው አሜሪካን ሀገር በጣም ብዙ ኢትዮጵያን ገንዘብ ሳይሆን እውቀታቸው ከምንም ነገር በላይ ያሉ ኢትዮጵያኖች አሉ። በጣም ብዙ ሰዎችን ኤክስፔክት የምናደርገው ከእነሱ ጋር ኮኦርዲኔት በማድረግ ገንዘብ ሳናወጣው እውቀታችንን ተጠቅመን አብረን ሰርተን ለሀገራችን ላሉ ስፔሻል ኒድ ያላቸው ልጆች ለነሱ አካታች የሆነ ሁኔታዎችን ለመፍጠር ነው። እዚህም ሀገር አሜሪካን ሀገር የኮምፒውተር ሴንተር በመክፈት ስፔሻል ኒድ ያላቸው ልጆች ከስፔሻል ኒድ ከሌላቸው ልጆች ጋር አብረን በማቀናጀት ለመስራት ነው። የዚህ ጋላ ላይ ያለው ቲም የዚህ አመት ቲማችን ሜክ ዘ ወርልድ ኤ ሞር ኢንክሉሲቭ ፕሌስ ቱጌዘር ነው። ስለዚህ አብረን አካታች የሆነ ኢንቫይሮንመንቶችን እና እንፍጠር በሚል የተሰባሰበ ነው። እንግዲህ በቤተክርስቲያኖቻችን፣ በመስጊድ፣ በማንኛውም ሶሻል ጋዘሪንግ ላይ በርዝ ዴይ ሊሆን ይችላል ልደት ሊሆን ይችላል። ሁላችንም በያለንበት ሆነ እነዚህ ስፔሻል ኒድ ያላቸውን ልጆች እነሱን ቶለሬት አድርገን እነሱን አንድ ላይ አድርገን እንግዲህ የመጣንባትን ምድር ለትንሽ ጊዜ የተሰጠንን ምድር ለእኛም ለሌላውም ደስተኛ ቦታ አድርገን ለማለፍ እንግዲህ ጥረት የምናደርገው በዚህም ፕሮግራም ላይ ይሄንን ዋናውን ቲማችንን ለእንግዶቻችን አስተላልፈን ፈንድሬዝ አድርገን ዓላማችንን ቪዥናችንን ቪዥናቸው አድርገው ሁሉም ራዕይ ያለውና ለኢትዮጵያ ያንን ራዕይ ሁሉም ባለ ራዕይ ነው። ያንን ራዕይ አንድ ላይ አድርገን ሰርተን ተግባራዊ ለማድረግ እንግዲህ የምናደርገው በጣም ትልቅ ዝግጅት ነው። በጣም ተዘጋጅተናል። እንግዲህ ሁላችሁም ኢትዮጵያኖች ተጋብዛችኋል በዚህ ዝግጅት ላይ እንግዲህ። ጽጌ በተለያዩ መድረኮች ላይም አይቼሻለሁ። ላለፉት ስድስት አመታትም በዚህ ዘርፍ ከፍተኛ እንቅስቃሴ ስታደርጊ ቆይተሻል። ልዩ ድጋፍ ለሚሹ ህጻናት በዚህ ዙሪያ ላይ የሚንቀሳቀሱ ተቋማትን መደገፍ እነሱን ማገዝ ያለው እርባና ምንድን ነው? ፋይዳው ምንድን ነው? አንቺስ በዚህ አድካሚ ስራ ውስጥ እንድትሳተፊ በግል የሚገፋሽ ጉዳይ ምንድን ነው? ጥሩ ጥያቄ ነው። እኔ በእግዚአብሔር መስከን ያው፣ አጋጣሚ የሆነው ስፔሻል ኔድ ልጅ የለኝም። ሁል ጊዜ ችግርን ለችግር ሶልቭ ለማድረግ ግዴታ ችግሩኛ ጋር መምጣት የለበትም ያንተ ችግር የኔ ነው፣ የእኔ ችግር ያንተ ነው። ኢትዮጵያዊነት ደግሞ መተባበር፣ መረዳዳት፣ የአንደኛው ችግር ለአንዳችን አድርገን መኖር ነው የሚል ብህል ብሄል ስላለን ያንን በተግባር ለመለወጥ ነው እና ብዙዎቻችን እንደምናውቀው ኢትዮጵያ ውስጥ እነዚህ ስፔሻል ኒድ ያላቸው ልጆች ብዙዎቹ ሴጣን ነው እርግማን ነው እየተባለ በር ተዘግቶባቸው ነው የሚቀመጠው። ግን እነዚህ ልጆች ችሎታ አላቸው። ስለዚህ የሌላቸው ችሎታ ላይ አድርገን አይችሉም ከምንላቸው ያላቸውን ትንሿን ስጦታ እሷን አንጸባርቀን እንደሚችሉ አሳይተን ቤተሰቦቻቸው የሚገርም ብዙ ወላጆች ባለፈው ኢትዮጵያ በዚህ በስድስት ዓመት ውስጥ ሲሉኝ የነበረው ምንድን ነው፣ እስከ ዛሬ ድረስ ልጄን ከኔ በፊት ያድርገው ልጄ ከኔ በፊት የሞት ብዬ ጸልይ ነበረ። ምክንያቱም እኔ ብሞት ልጄ ምን እንደሚሆን ስለማላቅ፣ አሁን ግን ሙያ ተምሮ ነገ ጥሩ ተስፋ አለው ብዬ ሳስብ እግዚአብሔርን በጣም አመሰግናለሁ እና ራዕይ የህፃናት መርጃ ስላለ ለእነዚህ ለአይምሮ እድገት ውስንነት ላለባቸው ልጆች ሌላው ሰው አይችሉም ብሎ ለሚያስቀምጣቸው ልጆች ተስፋ ስለሆናችሁን በጣም እናመሰግናለን። በጣም ብዙ ሰዎች ስላሉ እነዚህ የአይምሮ እድገት ውስንነት ያለባቸው እንደ ማንኛውም ልጆች ይችላሉ። የሚችሉት ነገር በእርግጥ ውስን ሊሆን ይችላል። በሚገርመው ሁኔታ ግን ያቺ የሚችሏት ውስን ነገር ከማንኛውም ሰው የበለጠ ውጤታማ የሚያደርጋቸው ነው፣ እና የእኛ ዓላማ እንግዲህ የሁላችንም ዓላማ መሆን ያለበት ያላቸውን ችሎታ አውጥተን እሷን አንጸባርቀን ለቁም ነገር ማብቃት ነው። ራዕይ እንግዲህ በስድስት ዓመት ጉዞ ያደረገው ምንድን ነው? ይህንን ማድረግ እንደሚችሉ አድርጎ አሳይቷል። ልጆቹ አሁን የሸማ ስራ ሰርተው አሁን የሚገርም ወደ አርባ ስድስት ስካርፖችን ወደዚህ ሀገር ልከዋል። በዝግጅቱም ላይ የሰሩትን እናሳያለን። በጣም ጎበዝና ችሎታ ያላቸው ስለሆነ ተባብሮ መስራት እነዚህ ስፔሻል ኔድ የአእምሮ እድገት ውስንነት ያለባቸው ማዕከላትን መደገፍ ይቅር በጣም ትልቅ አስተዋጽኦ ለማህበረሰብም ለሀገርም ተስፋም ስለሆነ ሁላችንም በያለንበት ቦታ ሆነን በገንዘብ በእውቀት ደግፈን በየ አለንበት ቦታ በየ ቤተ ክርስቲያኑ ሁላችንም እነዛ ልጆች እንዲገቡ ቶለሬት ወይም ደግሞ ትግስት እንዲኖር ሊጮ ይችላሉ። እንደሌላው ሉጭ ቁጭ ላይሉ ይችላሉ። ያንን አንደርስታንድ በማድረግ አብረን ብንኖር ኢትዮጵያዊነታችን፣ ወጉ፣ ውበቱ፣ ሁሉም ነገር ሙሉ ይሆናል እና እነሱን መደገፍ በጣም ለእግዚአብሔርም ለምድርም ትልቅ ስራ ስለሆነ ሁሉም ሰው ቋሚ የሆነ ሁል ጊዜ የምለው ሁላችንም እንረዳለን። ለቤተሰቦቻችን፣ ለወገኖቻችን በየጊዜው እንረዳለን ግን ተባብረን ዘመን ተሻጋሪ የሚሆን ለእነዚህ ልጆች እርዳታ በማድረግ እንችላለን። ደግሞ ለሚቀጥለው ትውልድ አሳይተን ለማለፍ ነው እንግዲህ ጥረት የምናደርገው። ሁሉም ሰው ከተባበረ ይሄን የማናረግበት ምንም ሁኔታዎች አይኖሩም። መልካም ከመለየታችን በፊት ጽጌ ስለ ወጣቶች ተሳትፎ ጥቂት እንነጋገር። በዌብሳይታችሁ ላይ ድረገጻችሁ ላይ ስመለከት በጣም ህጻናት ሳይቀሩ የበጎ ፈቃደኛ አምባሳደር ሆኖ የተለያዩ እንቅስቃሴዎችን ሲያደርጉ ያሳያል። የወጣቶች እስካሁን እንቅስቃሴ እናንተ በምትሰሩት ምግባረ ሰናይ እንቅስቃሴ ውስጥ ምን ያክል ነው? በምንስ መንገድ ነው ሊያግዟችሁ ሊደግፏችሁ የሚችሉት? እንግዲህ በዚህ ሀገር በምናደርገው ፕሮጀክት ላይ ኮምፒተር እናስተምራለን። የሚገርመው እንዳልከውም እድሜያቸው ከበጣም ከህጻናት ልጆች ጀምረው የኮሌጅ ተማሪዎቹም ሁሉም አሉበት። ምንድነው የሚያደርጉት እነዚህ ስፔሻል ኒድ ያላቸው ልጆች አንድ በአንድ ወይም ዋን ቱ ዋን የሆነ የትሬኒንግ መንገድ ሞር ውጤታማ ስለሚያደርገው፣ ለምሳሌ እነዛ ልጆቹ የአስራ ሁለት አመት ልጅ አለ፣ የሰባት አመት ልጆች አሉ፣ የአስር አመት የተለያዩ ልጆች አሉ። እነሱን ኮምፒውተር እናስተምርና እነሱ እነዛን ልጆች እንደ በዲ ሆነው እነሱ ደግሞ እነዛን እንዲያስተምሩ እናደርጋለን እና ልጆቹ በጣም ደስ እያላቸው ነው አብረው የሚማሩት ሌላው እነዚህ በጣም ያንግ ለምሳሌ አንዷ በጣም ህፃን በጣም ያንጓ ልጅ ላል ትባላለች እሷ ደግሞ ምንድን ነው የምታደርገው ለሶስት አመታት በየአመቱ በርዝዳዋን ስታከብር የበርዝዳዋን ገንዘብ ቤተሰቦቿ በማሰባሰብ በየአመቱ ሳይቋረጥ ለራአይ ገቢ ያደርጋሉ አባቷም ቮለንቲር አድርገው የአምባሳደር ነው የራእይ እዚህ ሀገር። ስለዚህ ያ የሚያሳየው ሁላችንም ከልጅ እስከ አዋቂ ስፔሻል ልጅ ሊኖረን አይገባም። ለዚህ ችግር ላይ ለመተባበር ና በቮለንቲር አሁን ደግሞ የራእይ በዲ ክለብ ብለን ያቋቋም ነው አለ። ለሚቀጥለው ዓመት እሱ ላይ ነው ፎከስ የምናደርገው። ያ በዴ ክለብ ለምሳሌ ሀያ ስፔሻል ኒድ ልጅ ካለን ሀያ ስፔሻል ኒድ የሌለው ልጅ ጓደኛ ይኖራቸዋል። ስለዚህ አንድ በአንድ ሆነው ለውጥ አምጥተን እንግዲህ ለእኛ ሳይሆን ለሚቀጥሉት እያስረከብን ለመሄድ ነው ዋናው አላማችን። በጣም አመሰግናለሁ ጽጌ። ያሉኝንና ማወቅ የመፈልጋቸውን ጥያቄዎች አቅርቤ ያለሁ አንቺ ግን ከመለየታችን በፊት መዘንጋት የሌለበት ጉዳይ የምትዩው ካለ ጥቂት ደቂቃዎችን ልስጥሽ። እሺ፣ አመሰግናለሁኝ እንግዲህ አርጋችሁኝ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። እንግዲህ እኔ ማለትም የምፈልገው ለሁሉም ኢትዮጵያዊ የአሜሪካንም ሀገር ሆነ በዓለም ላይ ላሉ ኢትዮጵያውያኖች፣ ኢትዮጵያም ውስጥ ላሉ ኢትዮጵያውያን በሙሉ በት ላይ በዋና ስራ አስኪያጅ ላይ በስልጣን ላይ ያላቸው ሰዎች ብዙ እነዚህ የበጎ አድራጎት ድርጅቶች የተለያየ ነገር ሊያደርጉ ይችላሉ። ግን እገዛችንን እገዛችሁን አድርጋችሁ እንደዚህ አይነት አላማ ይዞ የሚመጣውን ድርጅት ተባብራችሁ ዋናው ዓላማውን ተግባራዊ እንዲያደርግ እንድትተባበሩ በልጆቹ ስም እጠይቃለሁኝ። ሌላ ሁላችንም ኢትዮጵያውያን ባለንበት ቦታ ሆነ እነዚህ ልጆች ተካተው ኢንክሉሲቭ የሆነ ኢንቫይሮንመንት እንፍጠር። ጥሪ ማደርገው እንግዲህ እስኪ ሁላችንም ዞር ንበር ቤተ ክርስቲያናችንን እንሂድ በርዝዴያችንን እንሂድ የምንጠራቸውን ሰዎች እንሂድ እና ማንም ነው ያላካተት ነው ብለን ራሳችንን ጠይቀን ሁላችንም ዓለም ላይ ያለን ሰዎች በሙሉ እነዚህ ልጆች አካተን ለተሰጠን ትንሽ እድሜ ለእኛም ደስታ ለሌላውም ደስታ ፈጥረን እንድናልፍ ሁሉንም ኢትዮጵያዊ ጥሪ ያደርጋለሁኝ። ያመሰግናለሁ። ጽጌ ጥበቡ የራእይ የሕጻናት መርጃ ድርጅት መስራችና ፕሬዚደንት፣ ለድርጅቱ ብሎም በቅርቡ ስላሰናዳው የድጋፍ ማሰባሰቢያ ምሽት ለአድማጮች ለተመልካቾች ስላጋራሽ ነገር ሁሉ እናመሰግናለን። መልካም ቀን ይሁንልሽ። እናመሰግናለን። አመሰግናለሁ። የአርብ ምሽት የጋቢና ቬ መሰናደው እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ አዘጋጆችና የስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ።